ጥያቄ 12 በኹፎች ላይ ማበስ የተደነገገበት ጥበብ ምንድን ነው? መልስ በተለይም በቀዝቃዛ በክረምትና በጉዞ ወቅት በእግር ላይ የተጠለቀውን ነገር ማውለቁ አስቸጋሪ በሚሆንበት ጊዜ አላህ ለባሪያዎቹ የደነገገላቸው ማግራሪያና ማቅለያ ነው።